ይህ አዋጅ ቀድሞ የነበረውን የስራና ሰራተኛ ማገናኘት አገልግሎት አዋጅ የሚለውን ነው የጠካው። ይሄ በሁለት ሺ አንድ ላይ የወጣ ነው። ከዚህ በፊት ከነበረው አዋጅ የሚለየው ቢያንስ የስምንተኛ ክፍል ያጠናቀቁ እና በሚቀጥሩበት የስራ አመት ማስረጃ የያዙ መሆን አለባቸው ይላል። እዚህ ሀገር ላይ ትልቁ ፈተና የነበረው ከኢትዮጵያ የሚመጡ ሠራተኞች አብዛኛዎቹ የክህሎት ችግርና የእድሜ ማነት ችግር ፓስፖርታቸው ላይ የሚለው እድሜ ሀያ አራት ሀያ አምስት ነው፣ ግን ልጆቹ የአስራ አምስት የአስራ አራት የአስራ ስድስት ዓመት ልጆች ሆነው መምጣታቸው እንዲሁም ምንም አይነት ስልጠና የሌላቸው መሆኑ ነበር የዚህ ሀገር ተቀባዮች ወይም ቀጣሪዎች እንደ ትልቅ ችግር ያነሷቸው የነበረው። እንደገና በሀገሮች መካከል የሁለትዮሽ ስምምነት የግድ እንደሚያስፈልግም ያስቀምጣል። በቀጥታ ሰራተኛ መመልመልም ሆነ መቅጠር እንደማይቻል ያስገነዝባል። በሚኒስቴር መስሪያ ቤቱና እሱ እውቅና በሰጣቸው ኤጀንሲዎች አማካኝነት ብቻ ሰራተኞች ወደዚህ ወደ ቀጣሪዎች፣ ወደ ተቀባይ ሀገሮች እንደሚላኩ ነው አዋጁ ላይ ያስቀመጠው። ይህ ህግ ቀደም ሲል እንደጠቀስከው የተቀባይ ሀገራትን ስምምነትም ይጠይቃል። ህጉ በተቀባይ ሀገሮች ዘንድ ምን ያህል ተቀባይነትን አግኝቷል? ለምሳሌ አንተ ባለበት በሳውዲ አረቢያ ይህ ህግ ተቀባይነት አለው? እስካሁን ድረስ ምንም ተቀባይነት እንዳለው የሚያረጋግጥ ምንም ነገር የለም። የኢትዮጵያ ከሰራተኛ እና ማህበራዊ ጉዳይ ሚኒስቴር ባለሙያዎች ከሳውዲ የስራና የአሰሪዎች ጋር እንዲሁም ከሹራ ከሳውዲ ምክር ቤት ጋር በዚህ ጉዳይ ለመወያየት መተው እንደነበር አውቃለሁ፣ ከዛሬ ሁለት ወር ሶስት ወር በፊት ነገር ግን እንዲሁ ተወያዩና የመግባቢያ ሰነድ ለመግባባት እናየዋለን አሉ እንጂ የተስማሙበት ምንም ነገር የለም። በዚህም የተነሳ እስካሁን ከኢትዮጵያ ምንም አይነት ሰራተኛ የዛሬ ሁለት አመት ወይ ሁለት አመት ተኩል እንደቆመ እንደታገደ፣ እስካሁን ድረስ ምንም የሚመጣ ሰራተኛ የለም። በህጋዊ መንገድ ማለት ነው። በህጋዊ መንገድ ማለት ነው። ይህ የፈጠረው ደግሞ አብዛኛው ሰው አሁን በህገ ወጥ መልኩ የመንም መንግስት በአግባቡ አለመኖሩ ምክንያት አድርጎ ብዙ ሰዎች በየመን በህገ ወጥ መልኩ እየመጡ ነው ያሉ። የሳውዲ መንግስትም በየቀኑ ከስልሳ እስከ ሰባ ሰዎችን እየያዘ ወደ ማቆያ ቦታ ያደርጋል። ከዛ በየሳምንቱም ከአምስት መቶ እስከ አምስት መቶ ሀምሳ ሰዎችን በአይሮፕላን አሳፍሮ ወደ ሀገር ይመልሳል። የሚገርመው ነገር ደግሞ ለሶስት ለአራት ጊዜ ከዚህ ከሳውዲ የተመለሱ ተመልሰው ባህር አቋርጠው የሚመጡ ኢትዮጵያውያንም በርካታ ናቸው። ከዚህ ሌላ ስራና ሰራተኛ አገናኞች ኃላፊነታቸውን በአግባቡ መወጣታቸውን መቆጣጠሪያ መንገድስ አለ ወይ? ለኤጀንሲዎች ከፍተኛ ኃላፊነትና ከፍተኛ ግዴታ ነው የጣለው። ይሄ አንድ ኤጀንሲ የኤጀንሲ ለማቋቋም አንድ ሰው አንድ ሚሊዮን የኢትዮጵያ ብር ካፒታል ያስፈልገዋል። ይሄንን ያላስመዘገበ ሰው ኤጀንሲ ማቋቋም አይችልም። ከዛም በላይ ደግሞ ሰራተኛ መላክ የጀመረ ሰው አንድ መቶ ሺህ የአሜሪካ ዶላር በዝግ አካውንት በኢትዮጵያ ባንኮች ውስጥ ማስቀመጥ አለበት። ይሄ በዝግ አካውንት የተቀመጠ ገንዘብ የኢትዮጵያ የሰራተኛና ማህበራዊ ጉዳይ ሚኒስቴር የሚያዝበት ነው። አንድ ሰራተኛ ላይ የአካልና የሞት ጉዳት ቢደርስ በዚጋ አካውንት ከተቀመጠው ገንዘብ ውስጥ ወጥቶ ለእነዚህ ሰዎች የሚከፈል ነው። ከዛም በላይ ደግሞ ሂሩት የዕለት ተዕለት የሳምንት ወይም ደግሞ የወር የሰራተኞቹን ሁኔታ እየተከታተለ ለሰራተኛና ማህበራዊ ጉዳይ ሚኒስቴር እንዲሁም በያገሩ ላሉ የኢትዮጵያ ኤምባሲዎች ሪፖርት ማቅረብ አለባቸው። ስለሺ ሽብሩ ከሪያድ አመሰግናለሁ።